የቱንም ያህል የጦር መሳሪያ ቢያጓራ ተስፋ አላስቆረጣቸውም። ጆሲና ማሼል በግዞት ታንዛኒያ ውስጥ የሚንቀሳቀሱት የሞዛምቢክ የነፃነት ታጋዮችን ለመቀላቀል ቁርጠኛ ነበሩም። ለሞዛምቢክ ነፃነት የሚፋለመው የሞዛምቢክ ነፃነት ግንባር በምህፃሩ ፍሬሊሞ መምሪያ እዝ ለመድረስ ለሁለት ጊዜያት መሞከር ነበረባቸው። እዚያም ለነጻነት ብሎም ለሴቶች መብቶች ታግሏል። ጆሲና ማሼል የሁለተኛ ደረጃ ትምህርታቸውን ወደ መዲናይቱ ማፑቶ አቅንተው እንዲከታተሉም የቤተሰቦቻቸው ገዛ አልተለያቸውም። እዚያም ጆሲና ማሼል በህቡ የተማሪዎች ንቅናቄ ውስጥ የነቃ ተሳትፎ ማድረግ ጀመሩ። የነጻነት ንቅናቄ ቡድኑ ፍሬሊሞ ህቡ አባል በመሆንም ከፖርቹጋል ቅኝ አገዛዝ ነፃ ለመውጣት የሚደረገውን ጦርነት ለመቀላቀል ወሰኑ ታንዛኒያ የሚገኘው የፍሬሊሞ መምሪያ እዝ ለመድረስ ግን የያንዋ ወጣት 3,500 ኪሎ ሜትሮች በመጓዝ ለሁለት ጊዜያት ተደጋጋሚ ሙከራ አድርጓል። ሞዛምቢኪያዊው የታሪክ ሊቅ ኤጂዲዮቫስ ጆሲናና በርካታ ወጣቶች ለነጻነት የሚደረገውን ፍልሚያ ለመቀላቀል ከደቡብ ሞዛምቢክ እየሾለኩ የመውጣታቸው ጉዳይ የሆነ አንዳች የተለየ ነገር የሚባል አልነበረም። ከወቅቱ ፖለቲካዊ፣ ማህበረሰባዊና ኢኮኖሚያዊ ሁኔታዎች አንጻር ማንኛውም ሰው የሆነ ነገር ማድረግ እንደሚገባው ይሰማዋል ባይ ነኝ። የየዘመኑ ትውልድ የየራሱ ተግዳሮቶች ይኖሩታል። ጆሲናና ዘመነኞቿም ሀገራቸውን ነጻ የማውጣት ትግሉን ለማፋፋም ውስጣቸውን تا زګا دروځه تر څو نمبر በእርግጥ ጆሲና ማሼልን ለየት የሚያደርጋቸው ለነፃነት ትግሉ ሙሉ ለሙሉ ራሳቸው መስጠታቸው ነበር። በሞዛምቢኩ የኤድዋርዶ ሞንድሊያን ዩኒቨርሲቲ ፕሮፌሰሯ ኢዛቤላ ካሲሚሮ ይህን ያብራራሉ። ጆሲና ማሼል ፍሬሊሞን በ1965 እንደተቀላቀሉ ይህ ሴቶች ክንፍን በማሰልጠኑ ተግባር ተካፋይ ሆኑ። በ1967 ፍሬሊሞን ስዊዘርላንድ ውስጥ የከፍተ ከፍተኛ ትምህርት እንዲከታተሉ እድሉን አመቻቸላቸው። እሳቸው ግን የጦርነቱን ሂደት በቅርበት ለመከታተል ይበልጥ ውስጡ የመግባት አስፈላጊነትን በጽኑ ስላመኑ የትምህርት እድሉን ሳይቀበሉ ቀሩ። ቪንቱ ጆሲና ማሼል ለነፃነት በሚካሄደው ጦርነት የሴቶች ሚና ጉልህ ድርሻ ሊኖረው ይገባል የሚል ጠንካራ አቋም ነበራቸውም። ከፍሬ ሊሞ የሴቶች ክንፍ ዋነኛ እንቀሳቃሾችም አንዷ ነበሩም። በፍሬ ሊሞ የስልጣን እርከንም ከፍተኛው ደረጃ ላይ መድረስ ችሏል። ጆሲና ማሼል በ1969 የፍሬ ሊሞ የማኅበረሰብ ጉዳይ ክፍል ኃላፊም ሆኑ ያኔ ገና የ24 ዓመት ወጣት ነበሩም። ሌጓ ጆሲና ማሼል ብዙም ሳይቆዩ ታመሙ። እናም የጤንነታቸው ሁኔታ እጅግ ማሽቆልቆል ጀመረም። እንዲያም ሆኖ ግን አዲስ ማኅበረሰብን ለመገንባት ያለ ረፍት መታተራቸውን ቀጠሉ ይላሉ ዢዲዮቫዝ። በ1969 ጆሲና ሳሙራ ማሼልን አገቡም። ሞዛምቢክ በ1975 ከቅኝ ግዛት ተላቃ ነፃነቷን ስታውጅ ሳሙራ ሚሼል የአገሪቱ የመጀመሪያው ፕሬዝዳንት መሆን ችሏል። ጆሲና ማሼል ግን ሀገራቸው ከፖርቹጋል ነፃ ያወጣችበትን ቀን በሕይወት ዘመናቸው ለማየት አልታደሉም። እንደ ጎርጎሪዮስ አቆጣጠር በ1971 ታንዛኒያ ውስጥ በሚገኝ ሐኪም ቤት ውስጥ ከዚህ ዓለም በሞት ተለዩም። ጆሲና ማሼል ያረፉበት ዕለት ሚያዝያ 7 ቀን ሞዛምቢክ ውስጥ የሴቶች ቀን ተብሎ ዛሬም ድረስ ይከበራል።